የዲደብሊው ዜና ጤና ይስጥልኝ አድማጮች፣ እንደምናመሻችው በቅድሚያ ማረስተ ዜናዎቹን አሰማለው በደቡብ ኢትዮጵያ ክልል አንድ ስፔናዊን ጨምሮ አራት ሰዎች በታጣቂዎች ተገደሉ። የሦስቱ ኢትዮጵያውያን ሥርዓተ ቀብር ዛሬ ተፈጽመዋል። የስፔናዊው አስክሬን ወደ አዲስ አበባ መላኩ ነው የተነገረው። የቀድሞ የደቡብ አፍሪቃ ፕሬዝደንት ጃኮብ ዙማ በሚቀጥለው ሳምንት በሚካሄደው አጠቃላይ ምርጫ ለፓርላማ አባልነት እንዳይወዳደሩ በሀገሪቱ ህገ መንግስታዊ ፍርድ ቤት ታገዱ። በሰሜን ምዕራብ ኢራን ታብሪስ ከተማ በሺዎች የሚቆጠሩ ኢራናውያን ዛሬ ወደ ጎዳና በመውጣት ባለፈው እሁድ ምሽት በሄሊኮፕተር አደጋ ለሞቱት ለሀገሪቱ ፕሬዝደንት ኢብራሂም ራይሲ ና ለሰባት አጃቢ ባለስልጣናት የሀዘን ሽኝት አደረጉ። ሟቹ ፕሬዚዳንት የፊታችን ሐሙስ ምሽት በትውልድ ከተማቸው የቀብር ስርዓታቸው ይፈጸማል ተብሏል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የዓለም አቀፉ የጦር ወንጀለኛ መዳኛ ፍርድ ቤት ዋና አቃቤ ህግ በእስራኤል ጠቅላይ ሚኒስትር ቤንያሚን ናተኛሁ ላይ የስር ማዘዣ ማውጣታቸውን አጸያፊ ስሉ በጥብቅ ነቀፉ። ዜናው በዝርዝር በደቡብ ኢትዮጵያ ክልል አንድ ስፔናዊን ጨምሮ አራት ሰዎች በታጣቂዎች ተገደሉ። ሰዎቹ ትናንት የተገደሉት በክልሉ በሚገኘው የማጎ ብሔራዊ መካነ አራዊት ውስጥ ፎቶ እያነሱ ባለበት ወቅት ነው ተብሏል። የማጎ ብሔራዊ ፓርክ የስራ ኃላፊዎች እንዳሉት የታጠቁ ሰዎች ግድያውን አደረሱ የተባለው በፓርኩ ሰሜናዊ አቅጣጫ በሚገኝ ደን ውስጥ ነው። በተኩስ ልውውጡ አሽከርካሪውና ከሁለት አካባቢው ሰዎች በተጨማሪ አንድ የስፔን ዜግነት ያለው ፎቶ አንሺ በጥይት መገደሉን የአሪዞን ሰላምና ጸጥታ መምሪያ ኃላፊ ለዶች በለ አረጋግጠዋል። በጉብኝቱ ላይ በአጠቃላይ 11 የውጭ አገር ዜጎች በፓርክ ውስጥ እንደነበሩና ስፔናዊው ፎቶ አንሺ በተኩስ ልውውጡ ሲገደል የተቀሩት አስሩ ጉዳት ሳይደርስባቸው ወደ ጂንካ ከተማ እንደተወሰዱ ተመልክቷል። ከተገደሉት መካከል የሶስቱ ኢትዮጵያውያን ስርዓተ ቀብር ዛሬ ተፈጽሟል። የስፔናዊው አስክሬን ደግሞ በአውሮፕላን ወደ አዲስ አበባ መላኩ ነው የተነገረው ቸበለ በግድያ ህይወቱን አጥቷል ስለተባለው ስፔናዊ ጉዳይ አዲስ አበባ የሚገኘውን የስፔን ኤምባሲ በኢሜል ጠይቆ ኤምባሲው እንዲህ አይነት ማረጋገጫዎች የሚሰጡት በአገሪቱ የውጭ ጉዳይ መስሪያ ቤት በኩል ነው ሲል ምላሽ ሰጥቷል። የስፔን መገናኛ ብዙሀን ዛሬ ቶኒ ኢስፓዳስ የተባለ የካታሎን የቱሪዝም ድርጅት ፎቶ አንሺ ደቡብ ኢትዮጵያ ውስጥ በታጣቂዎች መገደሉን ሲዘግቡ ሟላቸው ታውቋል። ዜና መጽሔት ዝርዝሩን ይዟል። የቀድሞ የደቡብ አፍሪካ ፕሬዝደንት ጄኮብ ዙማ በሚቀጥለው ሳምንት በሚካሄደው አጠቃላይ ምርጫ ለፓርላማ ባልነት እንዳይወዳደሩ ታገዱ። የሀገሪቱ ሕገ መንግስታዊ ፍርድ ቤት ዙማ በጎርጎሮሳውያኑ 2021 ፍርድ ቤቱ ያስተላለፈውን ውሳኔ ባለማክበር ወንጀል በአምስት ወራት እስራትና ሀገሪቱ የፊታችን ግንቦት 21 በምታካሄደው ምርጫ እንዳይሳተፉ ሲል ወስኗል። የቀድሞ የደቡብ አፍሪካ ፕሬዝደንት ጃ ያኮብ ዙማ በተጣለባቸው ከፍተኛ የሙስና ክስ ምክንያት አገሪቱ በጉርጉሮሳውያኑ 2018 ባካሄደችው ፕሬዝዳንታዊ ምርጫ ላይ ላለመሳተፍ ታግደው እንደነበር የሚታወስ ነው። ዙማ የደረሰባቸውን ሰፊ የሙስና ወንጀል ተከትሎ ባለፈው ታሳስ ወር ገዢውን የአፍሪካ ብሔራዊ ኮንግረስ ለቀው በቅርቡ አዲስ የተመሰረተውን ኡምካንታ ዊስ ዝዊ በምህጻሩ ኤምኬ ፓርቲን እየመሩ መሆኑን ይታወቃል። የደቡብ አፍሪቃ ህገ መንግስታዊ ፍርድ ቤት በዙማ ላይ ያሳለፈውን ውሳኔ የኤምኬ ፓርቲ ሊቀመንበር ሆነው እንዲቀጥሉ አላገዳቸውም። ዙማ በሚመሩት ፓርቲ የምርጫ ወረቀቶች ላይ ፎቶቸው ታትሞም ወጥቷል። በቀድሞ ፕሬዚዳንት ጃኮብ ዙማ ታዋቂነት ምክንያት ኤምኬ ፓርቲ ከመጪው ምርጫ በፊት በተለይም በትውልድ አካባቢያቸው በኳዙ ናታል ግዛት ከፍተኛ ተቀባይነት እንዲያገኝ ረድቶታል። በሰሜን ምዕራብ ኢራን ታብሪስ ከተማ በሺዎች የሚቆጠሩ ኢራናውያን ዛሬ ወደ ጎዳና በመውጣት ባለፈው እሁድ ምሽት በሄሊኮፕተር አደጋ ለሞቱት ለሀገሪቱ ፕሬዚዳንት ኢብራሂም ራይሲና ለሰባት አጃቢ ባለስልጣናት የሀዘን ሽኝት አደረጉ። ፕሬዚዳንት ራይሲና የሀገሪቱ የውጭ ጉዳይ ሚኒስትር ሆሴን አሚር አብዱላሄና ሌሎች ከፍተኛ ባለስልጣናት ባለፈው እሁድ ምሽት ተሳፍረውባት የነበረችው ሄሊኮፕተር አስቸጋሪ በተባለ የአየር ታ ምክንያት ተከስክሳ ህይወታቸው ማለፉ ተመልክቷል። ትናንት ሰኞ የኢራን የሃይማኖት መሪና ከፍተኛው የሀገሪቱ ባለስልጣን አያቶላ አሊ ካሚኒ ለሟቹ ፕሬዚዳንት የአምስት ቀናት ብሔራዊ ሀዘን ማወጃቸው ይታወቃል። የኢራን መንግስት ሚዲያዎች እንደዘገቡት ኢራን ሰኔ 21 ፕሬዝዳንታዊ ምርጫ እስከምታካሄድ ድረስ ካሚኒ የ68 ዓመቱን ምክትል ፕሬዚዳንት መሐመድ ሞክበርን በጊዜያዊነት የፕሬዚዳንት ስልጣኑን እንዲከር እንዲረከቡ መርጠዋቸዋል። የሟች ፕሬዝዳንት የኢብራሂም ራይሲ አስክሬን ወደ ዋና መዲና ቴህራን ከመወሰዱ በፊት ዛሬ የታብሪዝ ነዋሪዎች ወደ ጎዳና ወጥተው ሽኝት ካደረጉ በኋላ አስክሬኑ የሺአ ሙስሊም ሃይማኖታዊ ከተማ ወደ ሆነው ቆም ተወስዷል። የኢራን ሃይማኖታዊ መሪ አያቶላ አሊ ካሚኒ ዛሬ ምሽት ቴሄራን ላይ በሚካሄደው የስንብት ጸሎት ስነስርዓት ላይ እንደሚገኙና ነገረቡ ጠዋት ከፍተኛ የሐዘን ስነስርዓት ቴህራን ላይ እንደሚካሄድ ይጠበቃል። የፕሬዚዳንት ኢብራሂም ራይሲ ቀብረ ስነስርዓት የሚከናወነው ሐሙስ ምሽት በትውልድ ከተማቸው ማሽሃድ እንደሚሆን ከኢራን የወጣው ዝርዝር ያሳያል። የፕሬዚዳንት ኢብራሂም ራይሲን ሞትን ተከትሎ የጀርመኑ ቻንስለር ኦላፍ ሾልስ ለኢራን እስላማዊ ሪፐብሊክ እና በአደጋው ለተጎዱ ቤተሰቦች ሐዘናችንን እንገልጻለን ሲሉ መናገራቸውን በርሊን የሚገኘው የጀርመን መንግስት ፕሬስ ቢሮ ዛሬ አስታውቋል። አድማጮች በመከታተል ላይ ያላችሁት ከዶቸበለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የዓለም አቀፉ የጦር ወንጀለኞች መዳኛ ፍርድ ቤት የአይሲሲ ዋና አቃቤ ሕግ በእስራኤል ጠቅላይ ሚኒስትር ቤንያሚን ነተኛሁ ላይ የእስር ማዘዣ ማውጣታቸውን በጥብቅ ተቹ። ባይደን ዋሽንግተን ላይ እንደተናገሩት በጠቅላይ ሚኒስትር ቤንያሚን ኔተኛሁና በመከላከያ ሚኒስትሩ ጆአብ ጋላንት ላይ የእስር ማዘዣ መቆረጡን አጸያፊ ብለውታል። የፍርድ ቤቱ ዋና አቃቤ ሕግ ካሪም ካን ትናንት ጠቅላይ ሚኒስትር ቤንያሚን ኔታንያሁን ጨምሮ የእስራኤል ፖለቲከኞች ብሎም በአሜሪካ በአውሮጳ ህብረት በጀርመን እና በሌሎች ምዕራብ ሀገራት አሸባሪ ድርጅት በሚል የተፈረጀው የፍልስጤሙ ድርጅት የሐማስ መሪዎች በሰብአዊነት ላይ ፈጸሙት በተባለ ወንጀልና በጦር ወንጀለኝነት በመጠርጠር የእስር ማዘዣ መጠየቃቸው ይታወቃል። እስር ማዘዣው ላይ የተጠቀሰው በተለይ የእስራኤሉ ጠቅላይ ሚኒስትር ኔታንያሁና የመከላከያ ሚኒስትሩ ጋላንት በእስራኤል ሐማስ ጦርነት ሰዎች ላይ ያነጣጠረ ግድያ ወይም የጨርሶ ማጥፋት ብሎም ሰዎችን በማስራብ ወንጀል ተጠያቂ ናቸው። በሌላ በኩል የፍልስጤሙ የሐማስ ድርጅት መሪ ጂሂያ አልሲንዋር እና ሌሎች የድርጅቱ ተወካዮች ሰዎችን ማጥፋት፣ አስገድዶ በመድፈር እና ሌሎች ጾታዊ ጥቃቶች እንዲሁም ሰዎችን በማገት ወንጀል ተከሰዋል። የሲንጋፖር አየር መንገድ ቦይንግ 777 አውሮፕላን ከለንደን ወደ ሲንጋፖር በመብረን ላይ ሳለ በጋጠመው ከፍተኛ መናወጥ አንድ ሰው ሞተ፣ 50 ሰዎች ከባድና ቀላል ጉዳት ደረሰባቸው። በብርቱ ሁኔታ ሲናጥ የነበረው የሲንጋፖር አውሮፕላን ታይላንድ መዲና ባንኮክ ላይ በአስቸኳይ ለማረፍ መገደዱም ተመልክቷል። የተጎዱ ሰዎችም የሕክምና አገልግሎት እያገኙ መሆናቸውን የተነገረው በከፍተኛ ሁኔታ የተናጠው አውሮፕላን ላይ የነበሩት አንድ የ73 ዓመት እንግሊዛዊ በልብ ድካም ሳቢያ ሕይወታቸው ማለፉን ሮይተርስ የዜና ወኪል የባንኮክ አውሮፕላን ማረፊያ ባለስልጣናት ለጋዜጠኞች የሰጡትን መግለጫ ጠቅሶ ዘግቧል። ሌሎች ሰባት ሰዎች በአደገኛ ሁኔታ ጭንቅላታቸው ላይ ከባድ ጉዳት እንደደረሰባቸውና በሕክምና ክትትል ላይ መሆናቸው ባለስልጣናቱ አክለዋል። 211 ሰዎችን አሳፍሮ ከለንደን ወደ ሲንጋፖር ይበር የነበረው አውሮፕላን ላይ የተሳፈሩት የውጭ ዜጎች ናቸው፣ የታይላንድ ዜጎች የሉበትም ሲሉ የባንኮክ አውሮፕላን ጣቢያ ባለስልጣናት አስታውቀዋል። ታይላንድ አካባቢ ወቅቱ ከፍተኛ ወጀብ የቀላቀለ ዝናብ የሚዘንብበት ወራት መሆኑም ተገልጿል። አየር መንገዱ ለተፈጠረው አደጋ የሟች ቤተሰቦችንና የተጎጂ ቤተሰቦችን ይቅርታ ጠይቋል። ሩሲያ በዩክሬን ላይ አጠናክራ የቀጠለችውን ጥቃት ተከትሎ ለዩክሬን ተጨማሪ የአየር መከላከያ ዓለም አቀፍ ድጋፍ እንዲደረግ የጀርመን የውጭ ጉዳይ ሚኒስትር አና ሌና ቤርቦክ ጠየቁ። ሩሲያ በዩክሬን ላይ ወረራ ከጀመረች ወዲህ ዛሬ ለሰባተኛ ጊዜ መዲና ኪቭን በመጎብኘት ላይ የሚገኙት የጀርመኗ የውጭ ጉዳይ ሚኒስትር አና ሌና ቤርቦክ ዩክሬን ከሩሲያ ሚሳይሎችና ድሮኖች ራሷን ለመጠበቅ በአስቸኳይ ተጨማሪ የአየር መከላከያ ያስፈልጋታል ብለዋል። ዩክሬን የጦር መሳሪያ ተተኳሽ እጥረት ስላጋጠማት ወታደሮቿ ከወራቶች ጀምሮ በመከላከል ላይ ብቻ መሆናቸውም ተመልክቷል። የዩክሬኑ ፕሬዚዳንት ቭላዲሚር ዜሌንስኪ በአሁኑ ወቅት በዋናነት የሀርከፍ ከተማን ከጥቃት ለመከላከል ጸረ አውሮፕላን መከላከያዎች ያስፈልጉናል ሲሉ ተናግረዋል። ጀርመን ከዚህ ቀደም ሁለት ከፍተኛና ረቀቅ የአየር መከላከያ መስጠቷና በቅርቡ ሶስተኛውን ለመስጠት ዝግጁ መሆኗም ተመልክቷል። ይህ ዶቸበለ ነው። ከዶቸበለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሜ እንሆ በደቡብ ኢትዮጵያ ክልል አንድ ስፔናዊን ጨምሮ አራት ሰዎች በታጣቂዎች ተገደሉ። የቀድሞው የደቡብ አፍሪቃ ፕሬዚዳንት ጄኮብ ዙማ በሚቀጥለው ሳምንት በሚካሄደው አጠቃላይ ምርጫ ለፓርላማ ባልነት እንዳይወዳደሩ በሀገሪቱ ሕገ መንግሥታዊ ፍርድ ቤት ታገዱ። በሰሜን ምዕራብ ኢራን ታብሪስ ከተማ በሺዎች የሚቆጠሩ ኢራናውያን ዛሬ ወደ ጎዳና በመውጣት ባለፈው እሁድ ምሽት በሄሊኮፕተር አደጋ ለሞቱት ለሀገሪቱ ፕሬዝደንት እና ለሰባት አጃቢ ባለስልጣናት የሀዘን ሽኝት አደረጉ። ሟቹ ፕሬዝዳንት የፊታችን ሐሙስ ምሽት በትውልድ ከተማቸው የቅብር ስነስርዓታቸው ይፈጸማል ተብሏል። የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን የዓለም አቀፍ የጦር ወንጀለኞች መዳኛ ፍርድ ቤት ዋና አቃቤ ሕግ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የእስር ማዘዣ ማውጣታቸውን አጸያፊ ሲሉ በጥብቅ ነቀፉ። ዜናው አበቃ። የዓለም ዜና ዜብታደሰነች አሰማችን።